የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በአካባቢው መታረስ ከሚችሉ መሬቶች ሰባ ከመቶ ለእርሻ ዝግጁ ሆኗል ያሉት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ፣ ይህን ደግሞ የከፋ ረሃብን ያስቀራል ብለዋል። የተባበሩት መንግስታት ተቋማት ዛሬ ባወጧቸው መግለጫዎች በሚሊዮኖች የሚቆጠሩ ሰዎች በከፋ ረሃብ አፋፍ ላይ መሆናቸውን ገልጸዋል። 350 ሺህ ዜጎች ደግሞ በከፋ ረሃብና ቸነፈር ላይ ይገኛሉ ሲል የዓለም የምግብ ፕሮግራም አመልክቷል። ተኩሱ አቁሙን ጨምሮ አመች ሁኔታዎች እንዲፈጠሩም ጥሪ አቅርበዋል። ዩናይትድ ስቴትስ ደግሞ ለትግራይ ክልል ሰብአዊ እንቅስቃሴ የሚሆን 181 ሚሊዮን ዶላር ድጋፍ ይፋ አድርጋለች። እስክንድር ፍሬው ዝርዝር ዘገባ ለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡት ሳምንታዊ መግለጫ የተለያዩ ዓለም አቀፍ ድርጅቶችና ተቋማት በትግራይ ክልል ስላለው ሰብአዊ እንቅስቃሴ ልዩ ልዩ መግለጫዎችንና አስተያየቶችን ከሰጡበት ቀን ጋር ተገጣጥሟል። አንዳንድ የክልሉ አካባቢዎች በከፋ ረሃብ ውስጥ እንደሚገኙ የሚገልጹ መረጃዎች የተሳሳቱ ናቸው ብለዋል ቃል አቀባዩ። የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ባወጣው መግለጫ በትግራይ ክልል የሚገኙ አራት ሚሊዮን ሰዎች የከፋ ረሃብ ይጠብቃቸዋል፣ ሶስት መቶ ሀምሳ ሺህ የሚሆኑት ደግሞ ፋ ረሃብና ቸነፈር ውስጥ ይገኛሉ ብሏል። በምዕራብ ትግራይ ስላሉ ነዋሪዎች የምግብ ዋስትና ጉዳይ ለማወቅ የመረጃ ችግር መኖሩንም አመልክቷል። የኢትዮጵያ መንግስት ባለስልጣናት ግን ረሃብን በተመለከተ እየወጡ ያሉት መረጃዎች መሬት ላይ ያለውን ሁኔታ አያንጸባርቁም ይላሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑ የመንግስት አቋም አንጸባርቀዋል። ሶስት መቶ ሺህ ሰዎች ወደ ከፋ ረሃብ ወይም ቸነፈር ተሸጋግረዋል የሚለውን መግለጫ በተመለከተ እዚህ አዳራሽ ውስጥ ባለፈው ቀን ለአጋሮቻችን ስንናገር የነበረው የአካባቢው አርሶ አደሮች በዝናብ ወቅት እህል እንዲያመርቱ ለማድረግ በመንግስት እየተደረገ ስላለው ጥረት ነው። ምክንያቱም ይሄ የሚታረስበትና የሚዘራበት ጊዜ ነው። መታረስ ከሚችለው መሬት ሰባ ከመቶው ዝግጁ ነው ነው ያሉት። እናም ወቅቱ አርሶ አደሮች ምርት ለማምረት እየተዘጋጁ ያሉበት መሆኑን ነው ቃል አቀባዩ የሚናገሩት። የግብርና ሚኒስቴር መታረስ ከሚችለው መሬት ሰባ ከመቶውን አዘጋጅቷል። ይሄ አንድ ነጥብ አምስት ሚሊዮን አርሶ አደሮችን ይሸፍናል። እናም የመኸር ወይም የእርሻ ጊዜ ይኖራል። ነገር ግን አንዳንዶች እርሻ ስለማይኖር የከፋ የረሃብና የቸነፈር ቀውስ ሊኖር የሚችልበት እድል እንዳለ ይገምታሉ። እውነቱ ግን ይህ አይደለም። መሬት ላይ እየሆነ ያለው ይህ አይደለም። መታረስ ከሚችለው መሬት ሰባ በመቶው ለአንድ ነጥብ አምስት ሚሊዮን አርሶ አደሮች ዝግጁ እየተደረገ ነው። ማዳበሪያና ዘር በግብርና ሚኒስቴርና በሚመለከታቸው የሚኒስቴሩ አካላት እየቀረበ ነው ና ያሉት አንዳንዶች በትግራይ ክልል ያለውን ሁኔታ በ1977 ከነበረው የረሃብ ወቅት ጋር ለማነጻጸር እንደሚሞክሩ የገለጹት አምባሳደር ዲና ሙፍቲ ያ ግን አይከሰትም ብለዋል እየተደረገ ነው ያሉትን ጥረት በመጥቀስ የዓለም ምግብ ፕሮግራም ግን በተለይ በገጠራማው የትግራይ ትግራይ አካባቢ የአስቸኳይ ጊዜ የምግብ እርዳታ ማድረስ እንዳልተቻለ ይገልጻል። ሰብአዊ ተደራሽነት እንዲኖር ጠይቀናል፣ ነገር ግን በታጠቁ ቡድኖች እንዳንንቀሳቀስ እየተገደብን ይላል ዛሬ የወጣው መግለጫ። ረሃብ በሚሊዮኖች የሚቆጠሩ ሰዎችን ሕይወት እንዳይቀጥፍ ሶስት ነገሮች ያስፈልጋሉ በማለትም ይቀጥላል መግለጫው። ተኩስ አቁም፣ ለዓለም ምግብ ፕሮግራምና ለሌሎችም አጋሮች ያልተገደበ እንቅስቃሴ መፍቀድ፣ እንደዚሁም ስራውን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ሰዎች ፍላጎት ለማሟላት በሚያስችል መልኩ ለማስፋት የሚያግዝ ገንዘብ መሆናል መሆናቸውን አመልክቷል። ትናንት መግለጫ የሰጡት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የትግራይ ክልል የሰብዓዊ ድጋፍ እንቅስቃሴ አለበት ያሉትን ደረጃ በቁጥር አስደግፈው አብራርተዋል። አምስት ነጥብ ሁለት ሚሊዮን የሚሆኑ ተጠቃሚዎች ናቸው ያሉን ከትግራይ ህዝብ ዘጠና ከመቶ የሚሆኑ ይህ አራት ክፍሎች አሉት በሴፍቲኔት ወይም ምግብ ለሥራ ፕሮግራም የሚረዱ 1 ሚሊዮን 10 ሺህ፣ የኤርትራ ስደተኞች 40 ሺህ፣ በግጭቱ ምክንያት የሚረዱ 3.5 ሚሊዮን እና ከቀያቸው የተፈናቀሉ 640 ሺህ፣ የዚህ ድምር 5.2 ሚሊዮን ነው። የእነዚህን ተጠቃሚዎች ፍላጎት እያሟላን ያለነው ከአምስት አጋሮቻችን ጋር በመሆን ነው ነው ያሉት። የከፋ ረሃብና ቸነፈር ተከስተዋል ወይም ሊከሰት ይችላል የሚለውን ስጋትም የተሳሳተ ሲሉ ከቃሉ ትርጉም በመነሳት አብራርተዋል አቶ ምትኮ። የተባበሩት መንግስታት ድርጅት ግን በርካታ የትግራይ አካባቢዎች አሁንም ለእርዳታ ተደራሽ አለመሆናቸውን ይገልጻል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝም በትዊተር ባሰፈሩት መልእክት ይህንኑን ያንጸባረቁት በትግራይ የሚገኙ በርካታ አካባቢዎች በከፋ ረሃብ አፋፍ ላይ ናቸው ብለዋል። ዋና ጸሐፊው ተጨማሪ ገንዘብ ካልተመደበና ሰብአዊ ተደራሽነት ካልተሻሻለ ሁኔታው እየባሰበት ይሄዳል በማለትም አክለዋል። አሁን የምንወስዳቸው እርምጃዎችም ለበርካታ ሰዎች የህይወትና የሞት ልዩነት ሊኖራቸው ይችላል ነው ያሉት። ከ91 በመቶ በላይ ለሚሆኑት የአስቸኳይ ጊዜ እርዳታ ፈላጊዎች ድጋፍ የሚደረገው በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በሚደገፉ አምስት ዓለም አቀፍ ተቋማት መሆኑን የኢትዮጵያ መንግስት ጠቁሟል። የኢትዮጵያ መንግስት የሚሸፍነው ምዕራብ ትግራይን ብቻ እንደሆነም የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ ተናግረዋል። ለእርዳታ እንቅስቃሴው እንቅፋት እየሆነ ያለውም መንግስት ሳይሆን ሌላ አካል ነው ብለዋል። ፈተናው ከታች ያሉትን ድጋፍ ፈላጊዎች እንዴት መድረስ ይቻላል የሚል ነው። ምክንያቱም በተጠቀሱት አካባቢዎች የሚያደፍጡና ተኩስ የሚከፍቱ የህወሀት ቅሪቶች አሉ። ምግብ በጫኑ ከባድ ተሽከርካሪዎች ላይም ጥቃት ይፈጽማሉ። አሁን የመከላከያ ሰራዊቱ ሁሉንም ቦታዎች ለመክፈትና አመቺ ሁኔታ ለመፍጠር እንደዚሁም ምግብ በክልሉ ለሚገኙ እርዳታ ፈላጊዎች እንዲጓጓዝና እንዲሰራጭ ለማድረግ ከክልሉ መንግስት ጋር በቅርበት እየሰራ ነው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ ስቲፋን ዱጃሪች በሰጡት መግለጫ የሰብአዊ እርዳታ ሰራተኞች እስከ እንግልትና እስር የደረሰ ተግባር በወታደራዊ ፍተሻ ጣቢያዎች እየተፈጸመባቸው መሆኑን ባልደረቦቻችን እየነገሩን ነው ብለዋል። ዘረፋና የሰብአዊ ድጋፍ መሳሪያዎችን የመውረስ ተግባር ደግሞ በግጭቱ እየተሳተፉ ባሉ አካላት እየተፈጸመ መሆኑን የሚጠቁሙ ሪፖርቶች እንደደረሷቸው አመልክተዋል። በርካታ የክልሉ አካባቢዎችም አሁንም ለሰብአዊ እርዳታ ተደራሽ አይደሉም ነው ያሉት። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ወታደራዊ የፍተሻ ጣቢያዎቹ ለምን እንደተቋቋሙ አብራርተዋል። በፍተሻ ጣቢያዎች ጥብቅ ቁርጥር አለ። መሳሪያዎች፣ ጥይቶችና ሌሎች አላስፈላጊ ነገሮች ወደ ሌሎች ቦታዎች እንዳይዘዋወሩ ለመቆጣጠር ሲባል የፍተሻ ጣቢያዎች ተቋቁመዋል። ስለዚህ ከኢትዮጵያ መንግስት ጋር እየሰሩ ያሉ አጋሮች መንግስት ያወጣቸውን ደንቦችና መመሪያዎች ማክበር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ እንዳሉት በክልሉ ያለው የምግብ ዋስትና ለመረጋገጥና የተመጣጠነ ምግብ እጥረት ችግር ከፍተኛ ነው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለኢትዮጵያ ትግራይ ክልል የሰብአዊ እርዳታ እንቅስቃሴ የሚሆን የ181 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች። ድጋፉ በከፋ ረሃብ አፋፍ ላይ የሚገኙ ከ3 ሚሊዮን በላይ ሰዎችን ለመድረስ ያለመ ነው ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስታውቋል። በዚሁ ድርጅት በኩል የሚሰጠው ድጋፍ ሶስት ሚሊዮን ሰዎችን ለሁለት ወራት ለመመገብ እንደሚበቃም ተጠቁሟል። የዩኤስአይዲ መግለጫ እንደሚያሳየው ዩናይትድ ስቴትስ የትግራይ ክልል ግጭት ከተጀመረ አንስቶ ወደ 487 ሚሊዮን ዶላር የሚጠጋ ድጋፍ አድርጋለች። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ